አሁን ደግሞ ወደ ደቡብ ክልል እናምራ። ደቡብ ክልል ውስጥ የሚስተዋሉ የጸጥታ ችግሮች ልዩ ትኩረት የሚያሻቸው መሆኑን ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ለክልሉ ሕዝብ እንደራሴዎች ተናግረዋል። የጸጥታ ኃይሉን በማደራጀት አንጻራዊ ያሉት ሰላም መፈጠሩን ቢገልጹም ዘላቂ መፍትሔ ገና አለመገኘትንም አመላክተዋል። ሐዋሳ ውስጥ ትላንትናና ከትላንት በስቲያ የተካሄደውን የክልሉ ምክር ቤት ጉባኤን የተከታተሉ ሪፖርተራችን ዮናታን ዘብዴዎስ ዘገባ አልኮልናል። የደቡብ ኢትዮጵያ ክልልን የበጀት አመቱን አፈጻጽም ሪፖርት የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ለምክር ቤቱ ሲያቀርቡ ክልሉ አሁንም ከጸጥታ ችግሮች አለመላቀቁን አስታውቀዋል። በክልሉ የተለያዩ አካባቢዎች የተከሰተው የሰላም እጦትና የጸጥታ መደፍረስ ለክልላችን መንግሥት እጅግ ፈታኝ ሆኖ ቆይቷል። በተከሰቱ ግጭቶችና የጥፋት ኃይሎች በፈጸሙት ጥቃት አሳዛኝ ሰብአዊና ቁሳዊ ጉዳት ደርሷል። በተፈጠረው የጸጥታ ችግር ምክንያት በንጹሐን ዜጎች ላይ ሞት፣ የአካል መጉደል፣ መፈናቀል፣ የንብረት ዘረፋና ውድመት ደርሷል። ስለሆነም በበጀት ዓመቱ የተከሰቱ ግጭቶች እንዳይሰፉ ማስቆም፣ አካባቢውን የማረጋጋት ተጎጂዎችን፣ የመለየትና አለመግባባቶች በእርቅ መፍታት በድርጊቱ የተጠረጠሩ ሰዎች ለሕግ በማቅረብ ተጠያቂ ማድረግና በግጭት ምክንያት የተፈናቀሉ ዜጎች ወደ ቀያቸው የማስመለስ ስራ ቀዳሚ ትኩረት በመስጠት ርብርብ ስናደርግ ቆይተናል። የክልሉ መንግስት ጥረት ሲያደርግ መቆየቱን የጠቆሙት አቶ ሪስቱ ዘላቂ መፍትሄ አልተገኘም የሚሉባቸውን ምክንያት ዘርዝረዋል። ምክትል ርዕሰ መስተዳድሩ በሪፖርታቸው የክልሉን የጸጥታ ኃይል የማደራጀት ስራ መከናወኑና የሚሊሻ ቁጥር እንዲጨምር መደረጉንም ተናግሯል። የጸጥታ ኃይሉን የመፈጸም አቅም ለማሳደግ ዘመናዊ መሳሪያ እንዲታጠቅና አስፈላጊ የሆኑ የስራ መገልገያ ቁሳቁሶች እንዲሟሉ የተደረገ ሲሆን እንዲሁም ሶስት መቶ ሀምሳ አምስት ተሽከርካሪዎች ለመግዛት ስምምነት ተደርሶ የአንድ መቶ አርባ ዘጠኝ ተሽከርካሪዎች ግዥም ሲፈጸም ለሚመለከታቸው አካላት እንዲደርስ የተደረገ ሲሆን የቀሪዎቹ ግዥም እንደ ተጠናቀቀ ስርጭቱ የሚፈጸም ይሆናል። የህብረተሰቡ የዕለት ተዕለት ሰላምና ደህንነት ከመጠበቅ አኳያ የሚሊሻ ኃይል ሚና ተኪ የለሽ እንደሆነ ይታወቃል። በመሆኑም የሚሊሻ ኃይሉ ለማጠናከር በተሰራው ስራ በተጓደሉ የሚሊሻ አባላት ምትክ በህብረተሰቡ ተሳትፎ ከ13 ሺህ በላይ አዲስ አባላትን በመመልመልና ከሰባ ሁለት ሺህ በላይ የሚሊሻ አባላትን በማጥራት የማሰልጠን ስራ የተሰራ ሲሆን የጸጥታ ስጋት ባለባቸውና በተመረጡ የመንግስት የግል ተቋማትና የመሰረተ ልማት አውታሮች ህብረተሰቡ ያሳተፈ የአካባቢ ጥበቃ ስራ እንዲሰራ ተደርጓል። የጸጥታ አባላትና ሲቪሎች በየቀኑ እንደሚገደሉ ምክትል ርዕሰ መስተዳድሩ ጠቁሞ ችግር አለባቸው ያሏቸውንም አካባቢዎችንም ዘርዝሯል። በአማሮ ልዩ ወረዳና በጉራ ፈርዳ ወረዳ በሽብር የተፈረጁት የሸኔና የህወሓት የጥፋት ኃይሎችና በአካባቢው እየተንቀሳቀሱ የሚገኙ የተደራጁ ሽፍቶች እየፈጠሩት ያለው ጥቃት ለመቆጣጠር በጸጥታ ኃይሉን ከፍተኛ ጥረት እየተደረገ ቢሆንም በሚፈለገው መጠን ውጤት የተገኘበት ባለመሆኑ በቀጣይ ልዩ ትኩረት የሚሻ ጉዳይ ነው። ከእምነት ተቋማትና ከመካነ መቃብር ቦታ አቅርቦትና አጠቃቀም ከጥምቀትና መስቀል ደመራ ማክበሪያ ቦታ ጋር በተገናኘና በቤተ እምነቶቹ የውስጥ አሰራር ክፍተት ምክንያት የተከሰቱ የሃይማኖት ነክና የመልካም አስተዳደር ችግሮችና አለመግባባቶች በየደረጃው ከተደራጀው የሃይማኖት ተቋማት ፎረም ጋር በመሆን እየተፈቱ የመጡ ሲሆን በቀሩትም ላይ የመፍትሄ አቅጣጫ እንዲቀመጥ ተደርጓል። እንደራሴው አቶ እልኩ ወንድማገኝ ለጉባኤው አስተያየታቸውን ሲሰጡ እንዲህ ብሏል። እስካሁን ሕዝቡ ዋጋ እየከፈለ ነው ያለ። ከትላንት ወዲያ የነበረውን ነገር ኮብሮ ሰ መስተዳድር ይሰማሉ ብዬ እገምታለሁ። የህዝቡ ሮሮ፣ የህዝቡ ምሬት፣ የህዝቡ ጩኸት እየጨመረ እየባሰ እየሄደ ነው። መንገድ የለውም። መፈናቀል ቀጥሏል። አሁንም ሞት ቀጥሏል እስቲል ከምርጫም በኋላ ይህን ጉዳይ ምን ብለን እንደምንናገር ትንሽ ግራ ነው እየገባ ነው ያለው እኛ ተቸግረናል ባለው ነገር እንደተባለው አማሮ እና ጉራ ፈርዳ ላይ ነው ያልቆመ ችግር ያለው ብለው አቅርበዋል በእርግጥ የሚፈታበትን አቅጣጫ ለህዝቡ ግልጽ ያደርጉ እንዴት ነው ልትፈቱ የሚችሉት እንዴት ነው በጋራ ልንፈታ የምንችለው የሚለውን ነገር በደንብ ግልጽ ሆኖ ቢቀርብ ጥሩ ነው የሚል ነገር ነው ያለኝ የህዝቡን ምሬት ከጊዜ ወደ ጊዜ እየጨመረ እየሄደ ነው ኢኮኖሚካሊ አሁን ህዝቡ ማህበረሰባዊ ቀውስ ውስጥ እየገባ ነው ያለው ስለዚህ እዚህ አካባቢ ላይ ከሚመለከታቸው የኦሮሚያ ባለስልጣናት ጋርም ተነጋግረው የሚፈቱበትን አግባብ ለህዝቡ ቢያንስ ተስፋ ሊሆን የሚችል ነገር የሚናገሩት ካለ ይናገሩ። የምክር ቤቱ አባላት የመሠረተ ልማት ችግር፣ የተጀመሩ የልማት ስራዎች መዘግየት፣ የጤና የትምህርትና ሌሎች የማህበራዊ አገልግሎት መስጫ ተቋማት የአፈጻጸም ጉድለት እንዳለባቸውም ተናግሯል። የፍትሃዊነትና የእኩል ተጠቃሚነት መጓደል ችግር እንዳለም እንደራሴም እሊኳ አመላክተዋል። በጣም ምሬቱ እየጨመረ ነው። እኛ ደግሞ እዚህ የተወከልነው ጋ የሚደወለው ነገር የሚባለው የሚነገረው ነገር ትንሽ የከፋ እየሄደ ስላለ እዚህ ከመኖር ህልውና ጋር ከፍትሐዊነት ጋር ተያይዞ ያሉ ጥያቄዎችን ለመጠየቅ ብዬ ነው። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ከክልሉ ምክር ቤት እንደራሴዎች ለቀረቡ ቅሬታዎችና ጥያቄዎች መልስ ሰጥተዋል። በሌላ በኩል ከደቡብ ክልል ወጥተው በክልልነት እንደሚደራጁ የሚነገረውን የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብና ሌሎች በአዳዲስ ክልሎች ለመደራጀት ጥያቄ ያቀረቡ ዞኖችን በተመለከተ ምክትል ርዕሰ መስተዳደሩ ማብራሪያ ሰጥተዋል። የፊታችን ጳጉሜ አንድ ሁለት ሺ አስራ ሶስት ዓመተ ምህረት ህዝበ ውሳኔው የሚካሄድ ይሆናል። አዲሱ ክልል ለማደራጀት ጊዜ እንዳይወስድ በማሰብ የክልላችን መንግስት ፕሮጀክት ጽህፈት ቤትና ስራው የሚያስተባብሩ የአመራር ኮሚቴ በማደራጀት ከወዲሁ የቅድመ ዝግጅት ሥራዎች እያከናወነ ይገኛል። የሌሎች አካባቢ ህዝቦች ተመሳሳይ ጥያቄንም ህዝብን ባሳተፈ መልኩ ልባት ለመስጠት በትኩረት እየተሰራ ይገኛል። የምክር ቤቱ ጉባኤ ሁለት ነጥብ አራት ቢሊዮን ብር ተጨማሪ በጀት ያጸደቀ ሲሆን የክልሉ የ2013 ዓ ም ዓመታዊ በጀት 38 ቢሊዮን 21 ሚሊዮን 970 ሺህ 828 ብር ሲሆን ይህንን ጨርሶ ነው ተጨማሪ የድጎማ በጀት የተመደበው ክልሉ በዚህ ዓመት ውስጥ ከ1.4 ቢሊዮን ብር በላይ መመዝበሩ ወይም መባከኑ ከትላንት በስቲያ መነገሩም ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም